የሰሞኑ የሚስተር ኦባማ የአፍሪካ ጉብኝት በአፍሪካና በአሜሪካ መካከል ያለውን ግንኙነት ለማጠናከርና ለማስፋት የታሰበ ነው። ይህ የሚስተር ኦባማ ጉዞ የሥራ ዘመናቸውን ከጨረሱ በኋላም ቢሆን ዐይኖቻቸውን ከአፍሪካ ላይ ያልነቀሉ ወደ አፍሪካ መመላለሱም ያልታከታቸው የዩናይትድ ስቴትስን የቀደሙ ፕሬዚደንቶች ፈለግ የተከተለ ነው ትለናለች ሜሬዲት ቡየል። በዋሽንግተን ዲሲ ዘገባዋ የአሜሪካ ፕሬዚደንቶች የአፍሪቃን አፈር ሲረግጡ ሰባ ዓመታት ተቆጠሩ። የአሁኑ የፕሬዚደንት ባራክ ኦባማ ጉብኝትም የዚሁ ሥርዓት አካል የሆነ ጉዞ ነው። በአሜሪካን ዩኒቨርሲቲ የታሪክ ፕሮፌሰርና የፕሬዚደንታዊው ታሪክ ተከታታይና አጥኚ አላን ሊክትማን ይህንን ጉብኝት እንዲህ ይገልጹታል። presidents ፕሬዚዳንቶቹ ወደ አፍሪካ በመጓዝ የሚያሳዩት አፍሪቃ አለመዘንጋቷን ነው። አፍሪካውያንና የአፍሪካ ሀገሮች ለአሜሪካውያንና ለአሜሪካ ፖሊሲ አውጪዎች ትርጉም ያላቸው ቦታም ያላቸው መሆኑን ለማሳየት ነው። ከዚህ በፊት ወደ አፍሪካ የተጓዙ ፕሬዚደንቶች ዋና ትኩረታቸው አድርገውት የሄዱ የነበረው ሰብአዊ እርዳታ ሲሆን፣ ፕሬዚደንት ኦባማ ግን በንግድ በኢንቨስትመንትና በዲሞክራሲ ላይ ነው ለመስራት እየተንቀሳቀሱ ያሉት። ሚስተር ኦባማ የወደፊቱን እያዩ ነው ይላሉ የስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል ባልደረባዋ ጄኒፈር ኩክ። ከዚያ ለተራዘመ ጊዜ ከቆየው በሰብአዊ ጉዳዮች ላይ ያተኮረ የአሜሪካ አጋርነት በብዙ ርቆ የሚሄድ ነው በብዙ ያደገና ብዙዎቹ የአፍሪካ ወጣቶች እንደሚፈልጉት ሁሉ የወደፊቱን የሚመለከት ነው። በሁለተኛው የዓለም ጦርነት ወቅት ፕሬዚደንት ፍራንክሊን ሩዝቬልት ከኅብረታቸው ኃይሎች አጋሮቻቸው ጋር ለመገናኘት ያኔ የእንግሊዙን ጠቅላይ ሚኒስትር ዊንስተን ቸርችልን ጨምሮ ወደ ሰሜን አፍሪካ ተጉዘው ነበር። በአውሮፓውያኑ የዘመን አቆጣጠር በ1943 ዓ ም ወደ ካሳብላንካ ሞሮኮ፣ በዚያው ዓመት ዘግየት ብለው ደግሞ ወደ ካይሮ ግብፅ ተጉዘው በአውሮፓና በፓሲፊክ ውስጥ እየተካሄዱ በነበሩ ጦርነቶች ላይ መክረዋል። ፕሬዚደንት ጂሚ ካርተር በ1978 ዓ ም ናይጄሪያንና ላይቤሪያን ጎበኙ። ሚስተር ካርተር ከፕሬዚደንትነቱ ቢሮአቸው ከወጡ በኋላም ወደ አፍሪካ ባደረጓቸው እጅግ የበዙ ምልልሶች በውሃ ወለድ በሽታዎችና በወባ ችግሮች ላይ በብዙ ሰርተዋል። ጂሚ ካርተር ጊኒ ዎርም የሚባለውን ተውሳክ አመጣሽ በሽታ ለማጥፋት ባደረጉት ጥረት የተመዘገበው ውጤት እንደ ግዙፍ ስኬት ተወስዶላቸዋል። በመጪዎቹ ሁለትና ሦስት ዓመታት ውስጥ ጊኒወርምን ከሱዳን እናጠፋለን ብለን እናምናለን። ከጂሚ ካርተር ሌላም ድርጅቶቻቸውን ለአፍሪቃ ሰብአዊ ድጋፍ ማካሄጃ የሰጡ ፕሬዚደንቶች አሉ። ቢል ክሊንተን ይጠቀሳሉ። ወደ ፕሮፌሰር አላን ሊክትማን እንመለስ። በመሆኑም አፍሪካ ውስጥ የጅማሮዎቻቸውን ውጤቶች ወዲያው እና በቀጥታ ማየት ችለዋል። በሌሎች የዓለም ክፍሎች ይህ አስቸጋሪ ጉዳይ ነው። የፕሬዚደንት ጆርጅ ቡሽ የኤች አይ ቪ ኤድስ መርሃ ግብር አፍሪካ ውስጥ በሚሊዮኖች የሚቆጠሩ ሕይወቶችን ከመጥፋት ማዳኑን ብዙ የጤና ባለሙያዎች ይናገራሉ። ሚስተር ቡሽ የፕሬዚደንትነት ዘመናቸውን ካጠናቀቁ በኋላም ቢሆን ከባለቤታቸው ላውራ ቡሽ ጋር ሆነው በአፍሪቃ የጤና ጉዳዮች ላይ መስራታቸውን ቀጥለዋል። ከአገሮቻችን ጋር ሆነን ማትረፍ የምንችለውን ያህል ሕይወት ለማትረፍ ራሳችንን በማሰለፋችን የቡሽ ማዕከል ክብር ይሰማዋል። አፍሪካ ውስጥ እገዛዎችን መስጠት፣ ሀገር ቤትም የሚያስገኘው አዎንታዊ ትርፍ ብዙ ነው። ተንታኟ ጀኒፈር ኩክ እንደሚሉት የዩናይትድ ስቴትስ ፕሬዚደንቶች ብቻ ሳይሆኑ የአሜሪካ ሕዝብና የተወካዮች ምክር ቤቱም ናቸው። በዓለም ዙሪያ እንዲህ አይነቱን በጎ ተግባር እያከናወኑ እንዳሉ የሚሰማቸው የበጎ ተግባር የሥነ ልቡና የሞራልም ኃይል ነው። ዛሬ ተራው የአርባ አራተኛው የአሜሪካ ፕሬዚደንት የባራክ ኦባማ ነው። የፕሬዚደንት ባራክ ኦባማ እግሮች ዛሬ አፍሪቃ መሬት ላይ እየተረማመዱ ነው። የቀደሙትን ውርስም እኒህ የአሜሪካ የመጀመሪያው ጥቁር መሪ በጥቁሩ ክፍለ ዓለም በተሻለና ከፍ ባለ ደረጃ አቅልመው ይቀጥላሉ ብሎ ዓለም ተስፋ